হারিৎকর্ম সার নোজিত খাচিত খা হচ্ በት እደግደግ ካፈራው እደስታ ከሞላበት የሸጋ ሀገር ነው እየተናገርበት ሃረራ ባሽማዶ አቤት ቆንጆ ልጅ ሞላበት። de record <laughs> to never listen to your

munk wdt wl rak sata lmgd hrr Say it is